የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ከሳምንቱ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም አብረናችሁ እናመሻለን። ከሚቀጥለው ዓመት ጀምሮ ከተፈቀደለት የመንግስት ኃይል ውጪ ማንኛውም ታጣቂ ቡድን በክልሉ ውስጥ መንቀሳቀስ እንደማይችል የኦሮሚያ ክልላዊ መንግስት አስታውቋል። የክልሉ ፕሬዚዳንት ሽመለስ አብዲሳ የአዲስ ዓመት መልእክት ባስተላለፉበት ስነ ስርዓት ላይ ነው ይሄ የተሰማው። ዘጋቢያችን ሙክታር ጀማል ሙሉ ስነ ስርዓቱን ተከታትሎታል። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ ለመገናኛ ብዙሃን በሰጡት መግለጫ የአዲስ ዓመት እንኳን አደረሳችሁ መልእክታቸውን በማስተላለፍ የክልል መንግስቱ በ2011 የሰራቸውን በ2012 የሚያስባቸውንም ጠቅሰዋል። የክልሉ ነዋሪዎች ከአጎራባች ዜጎች ጋር በሰላምና አብሮ በመተባበር እንዲኖሩ ከሌሎች ክልሎች ጋር ሰፊ የወንድማማችነት እና የወዳጅነት ስራዎች መሰራታቸውንም ጠቅሰዋል። የዜጎችን ፍላጎት ፍላጎትና ጥያቄዎች መሰረት በማድረግም ብዙ ስራዎች መሰራታቸውን አቶ ሽመልስ ተናግረዋል። 2011 ሰፋፊ ስራዎች በክልላችን ተሰርተዋል። ለውጡን በማስቀጠል ክልላችን ያለበትን ኃላፊነት በሁሉም መስክ ለመወጣት እንዲሁም የህዝባችንን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥያቄዎች በአግባቡ ለመመለስ ሰፋፊ ስራዎች ሲሰሩ ቆይተዋል። መጀመሪያው የፖለቲካ ምህዳሩን የማስፋት እና በክልላችን ውስጥ ሁሉም ፖለቲካል ፓርቲዎች ያለምንም ገደብ እንዲንቀሳቀሱ መብታቸው እንዲከበር፣ እንዲሳተፉ የማድረግ ነው። ከውጪም የገቡት ፖለቲካል ፓርቲዎች አዲስ የፖለቲካል ባህል እንዲጀምሩ ለማስደረግ ሰፋፊ ስራዎች ተሰርተዋል። በተለይ በአመቱ ከፍተኛ ፈተና ሆኖ የቆየውን የጸጥታና የመልካም አስተዳደር ችግሮችን መፍትሄ እየሰጡ መምጣት አስፈላጊ ከመሆኑ አንጻር በትኩረት እየተሰራ መሆኑንም አቶ ሽመልስ ተናግረዋል። የዜጎችን ሰላምና ደህንነት ከማረጋገጥ አንጻር በ2012 ከመንግስት ኃይል በስተቀር ምንም አይነት የታጠቀ ኃይል በክልሉ አይንቀሳቀስም ብለዋል አቶ ሽመልስ። በዳውድ ኢብሳ በሚመራው የሆነ ቡድን ጋታይዞ ይዞ ታጥቆ የሚንቀሳቀስ ቡድን ነበረ። ከአስመራ የመጣው በሰላም እንዲገባ ተደራጅቶም ከክልሉ ፀጥታ ኃይል ጋር ኢንትግሬትድ እንዲሆን፣ ወደ ግል ህይወታቸው መመለስ የሚፈልጉት ወደ ግል ህይወታቸው እንዲመለሱ ከፍተኛ ስራ ተሰርተዋል። በዚህ አካባቢ ሲንቀሳቀሱ የነበሩትን ደግሞ በሰላም ለማስገባት በክልሉ መንግስት፣ በአባገዳዎች፣ በሀገር ሽማግሌዎች፣ በታዋቂ ሰዎች ሰፊ ጥረት ተደርጓል። በዚህም በጣም ቁጥሩ ከፍተኛ የሆነ ሰው በሰላም ወደ ቀድሞ ህይወቱ እንዲመለስ፣ ወደ መረጠው የህይወት መስክ እንዲሰማራ ከፍተኛ ስራ ተሰርቷል። ከዛ ውጭ ያለው ሀይል እምቢ ያለውን ሀይል ከፍተኛ ውይይት ከአቶ ዳውድ ጋር ከተደረገ በኋላ የእነሱን ቡድን አቋም ወስዶ ይሄ ቡድን ታጥቆ የሚንቀሳቀሰው እኛ የምንመራው አይደለም፣ የሽፍታ ቡድን ነው ብሎ ወስኗል። ያንን ውሳኔ ማዕከል በማድረግ ህግን የማስከበር ስራ ከፌዴራል መንግስት ጋር ተቀናጅተን በምዕራብና በደቡብ ኦሮሚያ ተደርጓል። ሰፊ ስራም ተሰርቷል። የክልሉ መንግስት ልማትን በማሳለጥና ዜጎችን ተጠቃሚ ከማድረግ አንጻር ሰፊ ስራ መስራቱንም የጠቀሱት ግብርናን በተመለከተ በክልሉ 900 ሺህ ሄክታር የሚሆነ አዝዕርት በክላስተር ወይንም ኩታገጠም ልማቱን አስታውሰዋል። በዚሁ ደረጃ አርሶ አደሩም ሆነ ሌላው ማህበረሰብ ተጠቃሚ እንዲሆን የህብረት ስራ ማህበራትን ማበረታታትና የገበያ ማዕከሎችን ማስፋትና ማልማቱ ትኩረት ተሰ ሰጥቶ የሚሰራበት ስራ ነው በማለት ነው አቶ ሸመልስ የተናገሩት። አጠቃላይ የክልል መንግስቱ ለመገናኛ ብዙሀን የሰጠውን መግለጫ በተመለከተ እንዲገመግሙልን የጠየቅናቸው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ መግለጫው ከዚህ ቀደም ኢህአዲግ ከሚያወጣቸው የተለመዱ መግለጫዎች የተለየ ይዘት የለውም ይላሉ። ኢህአዲግ የሚናገረውና የሚያደርጋቸው ለየቅል ነው። ለምሳሌ ስለ ሰላም ያወራል። ሰላም ደግሞ በየቦታው ህዝብ ሰላም እንዳገኝ ችግር እንዲፈጠር በየቦታው የዜጎችን መርት ያለማክበር እነዚህ እነዚህ ሁሉ ባታዩበትና ዲሞክራሲ ባልሰረሰበት በትክክል ልንገለገልበት ባልቻለበት ሁናቴ የሚሰጡት መግለጫ ስለሆነ ቀደም ሲልም የምናውቃቸው ስለሆነ በተግባር ማልታዩ ናቸው ያሳያሉ የሚልም ግምትም የለንም፣ ከነበረው ልምድ እና ስለዚህ የተለየ ነው ብለን የምንወስደው ነገር የለም ለማለት ያህል ነው። አቶ ሙላቱ ምናልባት ለፖለቲካ ሽኩቻውና ችግር ብለው ምክትል ፕሬዚደንቱ ካነሷቸው ምክንያቶች ውስጥ መንግስት የፖለቲካ ምህዳሩን ቢያሰፋም ተቃዋሚ ፓርቲዎች ወይ ደግሞ የፖለቲካ ፓርቲዎች ከተንኮል እና ከሴራ የፖለቲካ ባህል መውጣት አለመቻላቸው የፖለቲካ ሂደቱን ችግር ውስጥ አስገብቷል ነው የሚሉት። ምናልባት እርስዎ የሚያነሱልኝና እሳቸው እንደ ምክንያት ያነሷቸው ጉዳዮች አብረው መሄድ ይችላሉ። ምንድን ነው የፖለቲካ ችግር ነው ብለው እርስዎ የሚያነሱት? እኔ የፖለቲካ ችግር ነው ብዬ የማነሳው በትክክል የምንፈጥረው ከእንግዲህ ወዲህ የምናቋቁመው ይህ ፌዴራሊዝም የገባን አልመሰለኝም። ሁሉም ገዢ ለመሆን እኔ ከእንግዲህ ወዲህ ገዢ ይሆናለሁ የሚል አስተሳሰብም ስላለ እና ሌላው ደግሞ አንዱን በልጦ በሚሄድበት ጊዜ የለም ገዢ ሊሆን ነው እንዲህ ሊሆን ነው እየተባለ ጽንሰ ሐሳቡ ስላልገባን በብዙም በቴዎሪ ካልሆነ በስተቀር በተግባር ፌዴራሊዝምን በዚህ ምድር ላይ ያላየን ሕዝቦች እንደመሆናችን መጠን ግራ ይገባናል። ምንጊዜም ቢሆን የትም ቢሆን ችግራችን ሊፈታ የምንችለው ተቀራርበን ቁጭ ብለን ተስማምተን ስንሰራ ይቻሉ። አንድ እጅ ብቻውን የትም ሰርቶ ሊያደርስ አይችልም። ስለዚህ ይሄንን በቅድሚያ ልናውቀው ይገባል። ይሄንን የረሱት ይመስለኛል። አቶ ሽመልስ በመግለጫቸው እንደጠቀሱት በአዲሱ ዓመት ህብረተሰቡን ከድህነት ለማውጣት የሕግ የበላይነትን የማስከበር እና ሰላምን የማረጋገጥ ሥራዎች በስፋት እንደሚሰሩ ጠቅሰዋል። የተጀመሩ የኢኮኖሚ ማሻሻያ ሂደቶች እንዲቀጥሉ በማድረግ የሥራ አጥቶችን ቁጥርም ለመቀነስ በቀጣይ 2012 በትኩረት የሚሠራበት መሆኑንም ጠቅሰዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። እያዳመጣችሁ ያላችሁት ጋቢና ቪዥን ነው። ምርጫችሁ ስላደረጋችሁ እናመሰግናለን። አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳደር ምክር ቤት ይቅርታ ጠያቂ እንዲሆን የተፈቀደላቸው ከአራት ሺህ በላይ ታራሚዎች እንዲለቀቁ መወሰኑን የክልሉ ጠቅላይ አቃቢ ህግ መስሪያ ቤት ዋና አቃቢ ህግ አቶ ገረመው ገብረ ጻድቅ ገልጸዋል። ምህረቱ ከተደረገላቸው መካከል በማይድን በሽታ የሚሰቃዩ፣ ከተጎጂ ቤተሰቦች ጋር በተደረሰ ስምምነትና ሌሎች መሰል ይቅርታ የሚያስጠይቁ ሆነ የተገኙ ጉዳዮች ጋር የተያያዙ ናቸው ተብሏል። አስቴር ምስጋናው ከባህር ዳር ቀጣዩን ዝርዝር ልካልናለች። የአማራ ክልል ጠቅላይ አቃቢ ህግ መስሪያ ቤት ዋና አቃቢ ህግ አቶ ገረመው ገብረ ጻዲቅ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣት ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከአራት ሺህ በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል፣ ነው ያሉት። የክልሉ መሳሪ ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ ያስተላልፈው። በዚህም መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ እዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪይ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ እርቅ እና ይቅርታ ኮሚቴዎች ተረጋግጠዋል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ሰው የለም፣ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ሕመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ሕመም ጋራ ከስኳር በሽተኝነት ከካንሰር በሽተኝነት ወዘተ ጋር የሚያያዙ ናቸው። በድምሩ 4329 ታራሚዎች ናቸው ማለት ነው። ከሰኔ 15ቱ ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል። አካል ነጻ ማውጣት ጥያቄ በታራሚዎች በኩል የተወሰኑ ታራሚዎች ጥያቄ እንዳቀረቡ፣ እሱም በተመለከተ የክልሉ አቃቤ ሕግና መርማሪ ፖሊስ ያለበት ቡድን ለሱ ምላሽ እንደሰጠ፣ በዚህ ላይ ደግሞ ፍርድ ቤቱ የብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኝም። ሌላው የጊዜ ቀጠሮን በተመለከተ በተሰጠው ውሳኔ ላይ የወረዳ ፍርድ ቤት በተሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁኑ ሰዓት ድረስ እልባት አልሰጠም። ለአሜሪካ ድምጽ ሬዲዮ አስቴድ ምስጋናው ነው ባህርዳር የኢትዮጵያ መከላከያ ሰራዊት በተለያዩ የሽብር እንቅስቃሴዎች ላይ የተሰማሩ ሰዎችን በቁጥጥር ስር ማድረጉ ተሰምቷል። የፌድሪ የሀገር መከላከያ ሰራዊት ከአይኤስ የሽብር ቡድን ጋር የተያያዙ ሰዎች እንደው እንግዲህ በቁጥጥር ስር መዋሉን ያሰማው ጽዮን ግርማ ዝርዝራላት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም እና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከተያያዙት አባላት በተጨማሪ በጥብቅ ክትትል ላይ የሚገኙ እንዳሉ ጠቁመዋል። ጀኔራሉ በዚሁ ቃለምልልሳቸው አይኤስ ኢትዮጵያ ውስጥ በተለያዩ ቦታዎች ለመንቀሳቀስ ተደጋጋሚ ጥረት አድርጎ እንደከሸፈበት ገልጸው ነገር ግን ከተለያዩ አካባቢዎች የመለመላቸው ስልጠና የወሰዱና የተጠመቁ ሰዎች እንዳሉ መንግስት እንደደረሰበት ተናግረዋል። ስለ ጉዳዩ ባብራሩበት የቃለ ምልልሱ ክፍልም በአሁኑ ወቅት የአይኤስ አባላት ምን እያደረጉ እንዳሉ፣ የት ቦታ በመንቀሳቀስ ላይ እንደሚገኙ፣ ከነማን ጋር ግንኙነት እንዳላቸው፣ በከተሞች ውስጥ ያሉት ሰዎቻቸው እነማን እንደሆኑ ምን እየሰሩ እንዳሉ እቅዳቸው ምን እንደሆነ እና ሌሎች መግለጽ የማያስፈልጉ ጉዳዮችም እጅግ ከፍተኛ ክትትል እየተደረገባቸው ነው ብለዋል። መከላከያ ሰራዊቱ አገሪቱን ለመጠበቅ በተጣለበት ከባድ ኃላፊነት መሰረት ጠንክሮ እየሰራ መሆኑን የገለጹት ጀኔራሉ ሀገራችንንና ሕዝባችንን ከየትኛውም አደጋ ለመጠበቅና ለመከላከል ባለብን አደራና ከባድ ኃላፊነት የተነሳ ቀን ከሌት አንተኛም ብለዋል። ከሀያ ቀናት በፊት የአሜሪካ ድምፅ ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምፅና በቪዲዮ የተቀረጹ ጃሃዳዊ የቅስቀሳ ውጤቶችና ጽሁፎችን ሊያወጣና ሊያሰራጭ እንደሆነ ምንጮቹን ጠቅሶ ዘገባ ማሰናዳቱ ይታወሳል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ ውስጥ የሚገኘው የሳ ብርሃን የምርምር ኢንስቲትዩት ዳይሬክተር ማት ብራይደን ከአሜሪካ ድምጽ የሶማሌኛ አገልግሎት ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስም አስታውቀው ነበር። አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም፣ ሕልውናውን ግን አስጠብቆ እስካሁን መቆየት ችሏል። ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በወቅቱ አያይዘው የተናገሩት የጠቅላይ ሚኒስትር ዓብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን ከኤርትራም ጋር የሰላም ውል መፈረሙን ጨምሮ የተወሰዱት የለውጥ እርምጃዎች ለኢትዮጵያ ያመጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ጠቁመው ነበር። ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሳሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማህበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋገጥና ለማስፋት እድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው። ጄኔራል ብርሃኑ ጁላም መግለጫ የሰጡት ከዚሁ ጋር በተያያዘ ጉዳይ በመሆኑ እንዲሁም ደግሞ ከዚሁ ጽንፈኛ ቡድን ጋር የተገናኙ ሰዎች በቁጥጥር ስር መዋላቸውን በመሆኑ ተጨማሪ ማብራሪያ ለማግኘት ከፍተኛ ጥረት አድርገን ነበር። በመጨረሻም በዚህ ጉዳይ ላይ ላሉን ጥያቄዎች ሰፋ ያለ ማብራሪያ ለማግኘት የኢታማዦር ሹሙ ጽህፈት ቤት ኃላፊ የሆኑት ኮነሬል ተስፋ ያያሌው ጋር ስልክ ደውለን ነበር። በመጀመሪያ ገበያ መሀል መሆናቸውን ጠቅሰው ከአስር ደቂቃ በኋላ እንድንደውል ነገሩን። የተባለውን ያህል ደቂቃ ጠብቀን እንዲሁም በጣም በተደጋጋሚ ደውልን። በመጨረሻም አንዲት ሴት ስልኩን አንስተው እንደሌሉ ገለጹልን። በዚህም ምክንያት በዚህ ጉዳይ ላይ ለዛሬ ተጨማሪ ማብራሪያን አካተን ማቅረብ ሳንችል ቀርተናል። እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። ወደ ቀጣዩ ዘገባና ምራ ዛሬ በሚደመደመው የ2011 ዓ ም በኢትዮጵያ ግዛት ውስጥ ተፈጻሚ የሚሆኑ ህጎችን የማጽደቅ ሥልጣኑ ያለው የህዝብ ተወካዮች ምክር ቤት ዘጠና ህጎችን፣ የብድር ስምምነቶችና ውሳኔዎችን ማጽደቁ ተሰምቷል። አንዳንዶቹ የህዝብ እንደራሴዎች በሙሉ ድምፅ ተስማምተው ያጸደቋቸው ሲሆን አንዳንዶቹ ደግሞ ባልተለመደ ሁኔታ ከፍተኛ ሙግት ብሎም አለመግባባት ተስተናግዶባቸዋል። አጭር ዘገባለን። ላለፉት 14 ዓመታት በተለያዩ ዙሮዎች የሀገሪቱን ከፍተኛ ህግ አውጭ ተቋም በምክትል አፈ ጉባኤነት ላገለገሉት ወይዘሮ ሽታ የምናለ የ2011 ዓ ም የህዝብ ተወካዮች ምክር ቤት ክራሞት መንፈሱ ከነባሩ ለየት ያለ የተሻለ መሆኑን ያወሳሉ። ምክንያቱ ደግሞ ለወትሮ ህግ በማጽደቅ ሂደቱ የተለያዩ ሐሳቦች የማይሰሙበት ፓርላማ አሁን አሁን ከረር ያሉ ሙግቶችንና ቅዋሚዎችን ሳይቀር ማስተናገዱ ነው። ውይይት የተደረገባቸው ለምሳሌ የምግብና መድኃኒት አስተዳደር አዋጅ፣ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ፣ የአስተዳደር የወሰንና ማንነት ኮሚሽን ማቋቋሚያ አዋጅ፣ የእርቀ ሰላም ኮሚሽን ማቋቋሚያ አዋጅ፣ የሲቪል ማህበራት እና ድርጅቶች አዋጅ እና የፖለቲካ ፓርቲዎች የምርጫና የምርጫ ስነ ምግባር አዋጅ ታሰሉት በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦች ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ። የህዝብ ተወካዮች ምክር ቤት በ2011 ዓ ም የስራ ዘመኑ በኢትዮጵያ ግዛት ላይ የሚተገበሩ ወሳኝ አዋጆችን የብድር ስምምነቶችንና ውሳኔዎችን አጽድቋል። እንዳጠቃላይ ከዘጠና በላይ ውሳኔዎች፣ አዋጆችና ከሀገራት ጋር የተደረጉ ጋራ የሁለትዮሽ ስምምነቶች እና የብድር ስምምነቶችም ጭምር በምክር ቤቱ ቀርበው ስለሆነ የሚጸድቁት ከዘጠና በላይ ይሆናሉ። ከፋፍለን በየ ዘርፋቸው ስናያቸው ከሀያ በላይ ውሳኔዎች ከሰላሳ በላይ አዋጆች እና ወደ ሰላሳ ስድስት የሚደርሱ የብድር እና ከተለያዩ ሀገራት ጋር የተደረጉ የንግድ በጋራ የመስራት የሳይንስ የመሳሰሉ ስምምነቶች ተደርገዋል። እነዚህ ሁሉ አዋጆች የብድር ስምምነቶችና ውሳኔዎች ቢጸድቁም ቅሉ የበዛው ዜጋ ስለ አዳዲሶቹ ገዢ ሰነዶች እውቀቱ እንዳለው ወይዘሮ ሽታ ይጠራጠራሉ። ህግን አለማወቅ ከተጠያቂነት አያድንም የሚለው የተለመደ ንግግር ዜጎች የሚጸድቁ ህጎችን አስሰው እንዲያውቁ የእጅ አዙር ኃላፊነት መጣሉ ምን ነው። የተወካዮች ምክር ቤት በራሱ ይህን ህግ አውጥቻለሁ፣ ይህን ውሳኔው እወቁልኝ በማለት ረገድ ቀሪ ሥራዎች እንደሚጠበቁበት ምክትል አፈጉባኤዋ ያምናሉ። የተደራሽነቱ ነገር ትክክል ነው። ጥያቄ ውስጥ እየገባ ያለ ነገር ነው። በዚህ በኩል እኛ እንግዲህ በዌብ ሳይታችን እንጭናለን። እንደገና ሌላ በተወሰነ ደረጃ እናደርሳለን ብለን ተስፋ የምናደርግበት ምክር ቤቱ ወደ ምርጫ ክልል የምክር ቤት አባላቱን ያሰማራል። በዓመት ሁለት ጊዜ ማለት ነው። ስለዚህ በዚህ መንገድ ወደ የክልላችን ስንሄድ የወጡ አዋጆችን የትኞቹ አዋጆች እንደሆኑ እና በተለይ ደግሞ ተግባራዊ ሲሆኑ ን በቀጥታ ይደርሱታል ተብለው እና ወይ በሕይወቱ ውስጥ ተጽዕኖ ያሳድራሉ ተብለው የሚታሰቡ አዋጆች ለማድረስ እንሞክራለን። ቤት አባላት ይሰጣሉ። ግን በመስማት ብቻ ተግባራዊ ማድረግ እጥረት ስላለው፣ በህትመቱም በኩል ስርጭቱም የራሱ ችግር ስላለው፣ በቀጣይ በዚህ ዙሪያ ግን በጣም ሰፊ ስራ መሰራት አለበት። በዌብሳይታችን የሚጫነውም ሁሉም የኅብረተሰብ ክፍል ሊደርሰውና ሊያውቀው ሊረዳው ስለማይችል ሌሎችን አማራጮች ማሰብ ግን በሂደት ግድ ይላል ማለት ነው። በዓለም ባንክ የሁለት ሺ አስራ ሰባት ሪፖርት መሰረት ከሰባ በመቶ በላይ የሆነውን የኢትዮጵያ ሕዝብ ቁጥር የሚሸፍኑት እድሜያቸው ከሰላሳ ዓመት በታች የሆኑ ወጣቶች ናቸው። እነዚህን ወጣቶች ለተሻሉ ዕድሎች የሚያበቁ ሕጎች፣ ከጉዳት የሚታደጉ አዋጆች የማስፈለጋቸው ጉዳይ አያጠያይቅም። የህዝብ ተወካዮች ምክር ቤትም ለኢትዮጵያን ወጣቶች ይበጃሉ ያላቸውን አዋጆች፣ ስምምነቶችና ውሳኔዎች እንዳጸደቀ ምክትል አፈ ጉባኤ ሽታዬ ምን አለ አክለዋል። የተማሩ ወጣቶችንና ና ያልተማሩትን ቢሆን በተገቢው ደረጃ አሰልጥኖ ከጉልበት ብዝበዛ ነጻ ሆነው ህጋዊ በሆነ መንገድ በተለያዩ ሀገራት ወጥተው የስራ እድል የሚፈጠርበት አዲስ አሰራርን ተዘርግቷል። ይሄም አንዱ ነው። አሰሪና ሰራተኛ የውጭ የስራ ስምሪት አዋጅ እንትን አጽድቀናል። ስለዚህ ከወጣቶች ጋር እንደተባለው በተለይ ደግሞ ከየዩኒቨርሲቲው ግራጁዌት እያደረጉ ወደ ስራ መግባት የሚገባቸው ግን የስራ ስምሪት ያላገኙ ወጣቶችን ይሄ የተዘዋዋሪ ፈንድ የሚባል በተለየ መንገድ ስራ ላይ እንዲውል የተፈቀደ ገንዘብ ነበር። እሱም በአዋጅ ባይሆንም በክትትልና ቁጥጥር ይሄ ተዘዋዋሪ ፈንድ ምን ውጤት አስገኝ፣ ስራ ላይ ምን ያህል ዋለ ብለን በክትትልና ቁጥጥር የምንሰራው ስራ ነው ማለት ነው። ሌላ ስፔሲፊካሊ ወጣቶችን የተመለከተ ያው እንግዲህ ከተለያዩ ነገሮች ነጻ እንዲሆኑ ቅድም እንዳልኩት የመድኃኒት እና ቁጥጥር አዋጅ ማለት ነው ወጣቶች ከተለያየ የአደንዛዥ የአልኮል የምንና የመሳሰሉ ነገሮች ነጻ እንዲሆኑ ይሄን በህግ የመከልከል ይሆናል። ስፔሻል ከእድሜ በታቸው ሆኑ ከሀያ አንድ አመት ዕድሜ በታቸው ሆኑ ልጆች ወደዚህ እንዳይገቡ የሚከለክል ይህንንም ያካትታል። የህዝብ ተወካዮች ምክር ቤት እንደራሴዎቹ ከሁለት ወራት የክረምት እረፍት በኋላ በመስከረም ወር መጀመሪያ ግድም የ2012 አዲስ የስራ ዘመኑን ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ያዳመጣችሁ ያላችሁት ጋቢና ቢ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። በመቀጠል ወደ ኪነ ጥበቡ ሰፈር ጎራ እንላለን። ሁለት ሺ አስራ አንድ ለኢትዮጵያ የሙዚቃ አድማጮች መልካም ዓመት ነበር ብንል ብዙ ሰው የሚስማማ ይመስለኛል። በቀለም በስልት የተለያዩ የሙዚቃ ስራዎችን ብዙ ወጣቶች ለአድማጮች አቅርበዋል። ከእነሱ መካከል የተወሰኑትን እኛም ወደ መሰናዳችን እየጋበዝን ተጫውተናል። ዛሬም በተመሳሳይ በልዩ የሙዚቃ አቀናቀን ብቅ ያለችን ሴት ሙዚቀኛ ይዘን መጥተናል። ጸዲ ትባላለች ሰው የተሰኘ አልበም በቅርቡ ተለቋል። ከኤደን ገረመው ጋር የሚያደርጉትን ቆይታ እኔም እናንተም እንግዲህ እንሰማለን። እንደ ጠዋት ጀምበር ቀኒ ስላፈካው ፍቅርህን ፈለኩት የግል ላደርገው የፍቅርም ይዛ እድገቷና ውልደቷ መሀል አዲስ አበባ ላይ የተማረችውም አዲስ ከተማ ነው። ከመቀሌ ዩኒቨርስቲ በማኔጅመንት ተመርቃለች። ማንጎራጎርና መደነስ የጀመረችው ገና በልጅነቷ መሆኑን ትናገራለች። በቅርቡ ሰው የተሰኘ በአይነቱ ለየት ያለ የአፍሮቢትና የሬጌ ቅልቅል አልበም ለአድማጮች አድርሳለች። ጸደኒያ ብርሃኑ ወይም በመድረክ ስሟ ጸዲ ለጓደኞች ዘፍን ነበር። ከአዲስ ከተማ ጀምሮ፣ ከዛም በፊት የወዳጆች ጊዜ ላይ ኤለመንተሪ እያለው ዘፍን ነበር። እንደ ስራ ግን መንገዱን የከፈተልኝ ኢትዮፒክ ሬዲዮ ሾ የድምፅ ውድድር ላይ ተማሪ ያለውን ተወዳድርኩኝ። መቀለ ዩኒቨርሲቲ ነበርኩኝ፣ እሱ ውድድር ላይ አሸናፊ ነበርኩኝ። ዛ በኋላ ያው በደንብ እንደ ስራ እያሰብኩ እየጻፍኩ ገራሴን ስራዎች መስራት ጀምርኩ ማለት ነው። ፐርፎርም ማድረግ የጀመርኩት ተማሪ ያለው መቀለ ዩኒቨርሲቲ ተማሪ ያለ፣ መቀለ ዩኒቨርሲቲ ያለው ያጠናሁት ማኔጅመንት ነበረ። ከዚ አዲስ አበባ ስመጣ በማኔጅመንት ሁለቱም አላረኩ። አዲስ አበባ ሲመጣ ላይ ሙዚቃ ክለብ ውስጥ መቻጀመርኩ። ሲያወሩ ስለአንተ ብዙ እያሉ ነው እንደራሱ ያወራሉ ግን ይሉሃል ከእነሱ ሀሳብ ሉባክ ባንድ፣ መሀሪ ብራዘርስ፣ አህዱ በየአይነቱ ባንድ ውስጥ እየተጫወተችና ና በሙዚቃ ስራ ራሷን እየመወረደች የቆየችው ጸዲ ከአልበም ስራዋ በፊት ማነህና ልሸነፍ የተሰኙ ነጠላ ዜማዎችን አድማጮች ጋር ደርሳለች። ወደ አልበም የመጣሁት ከሁለቱ ነጠላ ዜማዎች በኋላ ነው። ማነህና ልሸነፍን ከዛ በኋላ ህልሜ ትንሽ ከፋል። ና አልበም ወደ መስራቱ ሀሳብ ገባት። ና ሁልጊዜ የራሴ አልበም እንዲኖረኝ ይፈልግ ነበረ ከሲንግሎቼ በኋላ ቀጥታ ወደ አልበም ስራው ገብቼ ና አልበሜ ላይ አስራ ሁለቱን ትራክ የሰራው ሲርቤል መንበር ወይም አጤ ቤትስ ነው። አስራ ሶስተኛውን ትራክ የሰራው ደግሞ ኤንዲ ቤተ ዜማ ይባላል። በማሲንቆ ሀዲንቆ የሚባል ሙዚቀኛ ተሳትፎበታል። ግጥምና ዜማ የራሴ ነው። ይህ ነው እንግዲህ ሌላ የራሷን ግጥምና ዜማ ራሷ የምትጽፈው ጸዲ የሙዚቃ ትምህርት መማሯን ጠይቄያት ነበር። ምንም አይነት የሙዚቃ ትምህርት አልወሰድኩም፣ ሙዚቃ አበክሬ ከመስማቴ መጣ ነው ትላለች። ሙዚቃ ተምሬ አላቅም፣ ግን በጣም ከልጅነት ጀምሮ መዝሙርም ዘፈንም እየሰማሁ ያደግኩትኝ እና አማርኛ ላይ ደግሞ እነ ጂጂን፣ ዘሪቱን፣ ማህሙድን ከድሮዎቹ ሰማ ነበረ። እንግሊዝኛ ላይ እነ ሪሃናን ሰማ ነበር ድሮ። ያው የምትሰሚ ነገር ነው መጨረሻ ላይ ተጠራቅሞ የአንቺን ማንነት የሚፈጥረው። በትምህርት ምንም አልተማርኩም። ሙዚቃ ከልጅነት ጀምሮ ግጥም ጽፍ ነበረ። ግጥም ጽፍ የግጥም ወይም ደግሞ የስነ ጽሁፍ ምሽት ላይ ወይ ፕሮግራም ላይ ምናምን አቀርብ ነበረ፣ ያለ ዜማ ማለት ነው። እዛ በኋላ ግን አንዳንድ ጊዜ መንገድ ላይ ዜማ ቀዳለው። ትምህርት ቤት እያለው አስተማሪ እያስተማረ ቅስ ጊዜ ዜማ ቀዳ ነበር አስታውሳለሁ። እንዳይጠፋብኝ ማለት ነው። እና ሁል ጊዜ አብሮኝ ያለው ሙዚቃ ሰው ያልኩበት ምክንያት አንደኛ በሁሉም የዘፈኖች ሀሳብ ውስጥ ሰዎች አልፈዋል ጊዜ አስባለሁ የሰዎች ስሜቶች ተጠራቅመባቸዋል ዘፈኖቹ ላይ ሁለተኛም ደግሞ የተነሳው ሀሳብ ትልቅ ነው ሀገሬ ሰው ነው ነው የሚለው አንድ ሰው ባዶ መሬት ላይ ምንም አይነት ነገር ቢኖረው ያለ ሰው መኖር ይሰብተዋል። ለዛ ነው ሀገር ሰው ነው ወይም የሰው ፍቅር ሰው ነው እንደ አልበም ሀሳብ እንዲነሳ ስለፈለግኩኝ ሰው ብያዋለ ማለት ነው። ለአልበሜ መጠሪያ ያደረግኩት ሰው የሚለው ሀሳብ ግዙፍ ነው። መጀመሪያ ሰው መሆን ይቀድማል የምትለው ፀዲ የአልበሟን መውጣት ተከትሎ በምሽት ክለብ ውስጥ መስራት ማቆሟንና ለኮንሰርት እየተዘጋጀች መሆኑን ነግራኛለች። ስታጠቃልልም ይህንኑ የአልበማ መጠሪያ የሆነው ሰው የተሰኘ ሙዚቃ ለአድማጮች ጋብዛለች። And i take London, with my girl. I've got to for me, so so. I'm getting young, this is the has a new So silly, so. Mm -hmm. i turn out again. Yes, I'm i Step on your tail. Hey, ኤደን በጣም እናመሰግናለን ከጸዲ ጋር ያደረግሽው ቆይታ በጣም ደስ ይላል። የሚያምር ሙዚቃም የሰማን ይመስለኛል። መልካም እድል እንመኝላታለን። ሌሎች ወጣቶችም እንዲበ ኪነ ጥበቡ ዓለም የተለያዩ ቀለሞችን የተለያዩ ነገሮችን ሲያሳዩ እየተከታተልን ማቅረባችን ይቀጥላል። በዛሬ ልንሰነባበት ነው። ከአድማጮች ጋር በሙዚቃው እንሰነባበታለን። ከዛ በፊት አብረናቸው የቆየ ነው ሀብታሙ ስዩምና ደንገረመው ነበርን። እንግዲህ ሀብታሙ በዓሉን እንደነገርካቸው ቅድም፣ በዓሉን በዚህ በስራ ላይ ሆነን ነው ያሳለፍነው። እንዴት እንዳሳለፍን በፌስቡክ ገጻችን ላይ ገብታችሁ እዩ፣ አት ቪኦኤ አማሪክ ብላችሁ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በዓሉ እንዴት እንዳሳለፋችሁ አካፍሉን። አዲሱ ዘመ ደግሞ የሰላም የጤና ዘመን እንዲሆንላችሁ እየተመኘን እንሰናበታለን። እሞ ክብል ያብሔሮን የዛሬ አቀናባሪ እንዳይረሳ ተናገሩልን።